በሀገሪቱ የሚገኙ አጠቃላይ የፖለቲካ ተፎካካሪ የፓርቲ ተጠሪዎች በምርጫ ቦርድ አዘጋጅነት ወይዘሪት ብርቱካን ሚደቅሳ እየተመራ ይህ ዘገባ እስከቀረበበት ሰዓት ድረስ ውይይቱ እንደቀጠለ ነው። ከአጠቃላይ ይዘቱ መገንዘብ እንደተቻለው በአመዛኙ ግላዊነት ከሀገር ልዑላዊነትን ከማስቀደም ይልቅ ግላዊ አስተያየትና የግል ፍልስፍና መስመር የተንጸባረቀ መስሎ ቢታይም ወደ ከረረ መልኩ አልተሸጋገረም። በረፍት ሰዓት ከታዳሚዎቹ ያነጋገርኳቸው የኢትዮጵያ ዴሞክራሲያዊ አንድነት ፓርቲ ፕሬዚዳንት አቶ አድማሱ ኃይሉን ነው ዛሬ ምርጫ ቦርድ ሁሉንም የፖለቲካ ፓርቲዎች ጠርቶ በስነ ምግባሩ ላይ ለመነጋገር ነው የተጠራ ነው። ግን ይሄ አሁን ያለው የስነ ምግባር ፖይንቶች ወደ አስር ይጠጋሉ። እነዚህ አስር ፖይንቶችን በአጠቃላይ አንድ ቦታ ላይ ለመድረስ ወይም ደግሞ ለማጽደቅ ዛሬው ስብሰባው እንዲካሄድ እና ዛሬው እንድንፈራረም ተብሎ ነው እንግዲህ እስካሁን ድረስ እየተወያየንበት ያለ ፓርቲዎችን እርስ በርስ ከሚያቀራርብና ለማረጋገጥ በፊርማ እንዲያጸድቁ የተዘጋጀው የፊርማ ሰነድ ቃል ኪዳን ተብሏል ለሚለው አዎ እንደ ቃል ኪዳንም ተብሎ ነው የቀረበውም ይሄ ቃል ኪዳን እንግዲህ የሚለውም ቃል ይቀየር እየተባለ ነው ስነ መግባር ደንብ ተብሎ እንጂ ቃል ኪዳን ተብሎ መጠራት የለበት የሚል ብዙዎቹ አስተያየት እየሰጡበት ነው ህግ አለ በህጉ መሰረት ያው ሰላማዊ ትግል እያካሄድን ወደፊት ምርጫ በሚካሄድበት ጊዜ ይህንን ሰነድን በተያዘው ሰነድ መሰረት በህግ አማካይነት እንድናስፈጽም ነው። ዋናው አርዕስቱ፣ በሰላሙ መንገድ አዲስ ሪፎም እየተካሄደ ስላለ ይህን አስጠብቁና ወደፊት ከዚህ ስነ ምግባር ጋር እያያዙት የሚለው ብቻ ነው ያለው። ይህ ሁሉ ሆኖ ሳለ የተሳታፊዎች መበራከት ወደ አንድ ወጥ አስተሳሰብ ለማስቀመጥ በሆነ ባልሆነው በንትርክ ጊዜ የሚፈጁ ይመስላል በማለት ላቀረብኩላቸው ጥያቄ አቶ አድማሱ የሚሉት አላቸው። ጥሩ አባባል ነው። እኔ እንደውም የዛሬውን ስብሰባ ስመለከተው ሁሉም የራሱን አይዲዮሎጂ እያንጸባረቀና የራሱን ብቻ ሀሳቦች ነበር ሲፈነጥቅ የነበረው። ስለዚህ አሁን የመስማተማቱም ጉዳይ በኔ በኩል ትንሽ ጊዜ የሚፈጅ ይመስለኛል። ማይስማማ ሊኖር ይችላል። እስኪ ውጤቱን እናያለን ወደፊት። ስብሰባውን የመሩት የምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ከቤቱ የሚቀርቡ ማንኛውን ሀሳቦች ማስተናገድ እንደሚቻል ለታዳሚዎች አረጋግጠዋል። ከዚህ ውይይት በኋላ፣ በነገራችን ላይ ይህንን ሰነድ ያዘጋጀነው ሰዎች የጽሁፍ አስተያየትን የምንቀበላለን። በጽሁፍ ስጡን፣ ጽፈት ቤት መስጠት ይቻላል፣ እዚህም ማቅረብ ይቻላል። የመጨረሻው ነገር ሲመጣ ጣላ ነገር አላየሁኝ፣ መባካቹ እንቀጥል። ግን ለሁሉም እድል ለመስጠት እየሞከርን ነው። ገና መግቢያ ላይ ነው የተነጋገር ነው። መስተካከል ያለበት ወይም ሌላ መተርጎም ያለበት ቃል አለ የሚባል ካለ አስተያየት መቀበል እቀጥላለሁ። ጌታቸው ተድላ ሀይል ጊዮርጊስ ለዲደብሊው ዘገባ ke Addis Ababa